ግሩም ያው እንደሚታወቀው የመን በጦርነት ላይ ነች። የሳውዲ አረቢያ መራሹ ጦር በየጊዜው የአየር ድብደባ ይፈጽምባታል። በሀገሪቱ የተዛመተው የኮሌራ ወረርሽኝ ከግማሽ ሚሊዮን ሕዝብ በላይ ለሕመም መዳረጉ ተነግሯል። እንዲህ አይነት ችግሮች በተደራረቡባት የመን ኢትዮጵያውያን የአዲስ ዓመት በዓልን እንዴት እያከበሩ ነው? ዛሬ አዲሱ ዓመት በዓል በአብዛኞቹ ያው ያከብሩታል። ዛሬ ደግሞ ሰኞ መሆኑ እዚህ ሀገር ስራ መሆኑ እንዳለ ቢሆን ሁሉም በስነስርዓት ተሰባስቦ አንድ ላይ በጋራ እንደ በፊቱ ያሳልፉታል። ግን ከበፊቱ በጣም የሚቀዘቀዘበት ሁኔታ አብዛኛው ኢትዮጵያዊ ወደ ሀገር እየገባ ነው። ከበፊቱ በኢኮኖሚ ችግርም በስራ ማጣትም ምክንያት ስላለ እርግጥ ቀዝቀዝ ብሎ ያው ወዙ መዝገቡ አልቀረም። ግን በበዓልነቱ እየተቀበረ ነው ያለው። የችግሩስ ሁኔታ እንዴት ነው ተጽዕኖ አላሳደረበትም የአየር ድብደባው የኮሌራ ወረርሽኝ እንደዚህ አይነት ችግሩ ሀገሪቱ የተደራረበባት ያ ሁሉ ችግር ተጽዕኖ አላሳደረበትም በትክክል ተጽዕኖ እሱ ነው ምክንያቱም አብዛኞቹ ስራ መፍታት ሁኔታ ገጥሟቸዋል ያ ሁኔታ ምንድን ነው ሰዎቹ ደሞዝ መክፈል ካለመቻላቸው የተነሳ ነው ባዶ እሆን ስትሆን ቤት ውስጥ የምታከብረው ነገር ይቀንሳል አሁን እዚህ የመን ውስጥ በጣም አስቸጋሪ እና እንኳን በዓል ለማክበር አይደለም ህይወትን ለመኖር በጣም አስቸጋሪ ሁኔታ ነው ያለው ከተማ ውስጥ እዚህ በቀድሞ ፕሬዚዳንትና በሁቲ አማጽያን መካከል ፍጥጫ ነው ያለው። በጥሩ መንፈስ ውስጥ አይደለም ያለ ነው አጠቃላይ እዚህ ሰነአ ከተማ ውስጥ ያለ ነው። ህይወቴን ዛሬ ከነጋጣዋለሁ እያልክ ነው። ብዙ በዓል ደስተኛ ሆነ የምታሳልፍበት ሁኔታም ባይሆን እንደው መሰባሰቡ ድሮ የለመድ ነው እንዳይቀር በሚል ብቻ ነው እንደው ዝም ብሎ ከላይ ያለው በዓል የሚለው ድባብ ብቻ ነው እንጂ ያለው ውስጥ ላይ ያለው ነገር በጣም አስቸጋሪና ሰፊ ነው። የኮሌራ ወረርሽኙ ከሰነአ ከተማ ትንሽ ከከተማ ውጭ ወዳለው ፓርት ነው የሚሄደው። ሰና ከተማ ውስጥ ለስደተኛው በጣም አሳሳቢ የሆነው አሁን መትረፍ መውጣትም አለመውጣትም የምትችልበት የመጨረሻው ሰዓት ነው ብሎ የሚፈራው በሁለቱ ሀይሎች መካከል የተከሰተው ፍጥጫ ነው። የሁለት ሺ ዘጠኝ ዓመተ ምረት በየመን ለሚገኙ ኢትዮጵያውያን ፈታኝ ነበር ማለት ይቻላል። አንተም እንደገለጽከው አሁን እና የያዝነው ሁለት ሺህ አስር ዓመተ ምህረት ለስደተኞች ምን ተስፋ አለው? ለኢትዮጵያውያን ምን ቢደረግላቸው ተገቢ ነው ትላለህ? በሁለት ሺህ ዘጠኝ ኢትዮጵያውያን ያልቀመሱት ስቃይ፣ ያላዩት መከራ እዚህ የምን ውስጥ አለ ብሎ ማለት አይቻልም። ምክንያቱም በርካታ ኢትዮጵያውያን በሁለት ሺህ ዘጠኝ ባጠቃላይና ቀጠና ውስጥ ከባህር እየገቡ ወደ ሳውዲ ድንበር ሲሄዱ እየታገቱ ወደ ጦርነት ውስጥ የመግባት እድል ገጥሟቸዋል። እንዲሁም ከአጠቅ ከሚባል እስር ቤት እስር ቤቱን ሰብረው አንድ ሺህ ዘጠና ኢትዮጵያውያንን ወስደው ወደ ጦርነት መክተታቸውን በውጭ የሸሽተው ያሉት ፕሬዚዳንት የውጭ ጉዳይ ሚኒስትር ቃል አቀባይ በይፋ በሙሉ ያመኑበት ሁኔታ ነው ያለው። አንድ ሺህ ዘጠና ኢትዮጵያውያን እንግዲህ ለጦርነት ተዳርገዋል። በየቦታው እየሞቱ በየሆስፒታሉ ሬሳቸው ያለውን የኢትዮጵያውያን ቁጥር እራሱ መንግስትም የሚያውቀው አይመስለኝም በትክክል መረጃው ዳታው የሚሰበሰብ አይደለም። አስቸጋሪ ነው ሁለት ሺ አስር ከዚህ የተለየ ይሆናል ብሎ መጠበቅም ብዙ አይቻልም ምክንያቱም እንዲያውም በአስጊ ሁኔታ ከሌሎቹ ይሻል የነበረው ሰንዓ ከተማ ውስጥ እንኳን በሁቲ አማጽያን እና በቀድሞ ፕሬዚዳንት መካከል በተነሳ ፍጥጫ ሁሉም ፍርሃት ላይ ነው ያለው የከፋ ነገር እንጂ የተሻለ ነገር ታይ አይኖርም እኔ በተደጋጋሚ የማቀርባቸው ሀሳቦች ነበሩ ምክንያቱም ቢያንስ ቢያንስ ወደ ሀገር መግባት የሚችለው እንዲገባ በአይኤም በጣም በከፍተኛ ጥረት እየሰራ ነው ያለው ብዙ ኢትዮጵያውያንን ከኮንትራቤት ሰዎች መክፈላ አንችልም የሚሉትን በሙሉ ወደ ሀገር እያስገባ ነው ያለው በዩኤን ኤች ሲ አር ስር ግን ያለው ስደተኛ ወደ ሀገርም መግባት አይችልም ዩኤን ኤች ሲ አርም ጥሎታል በምንም ታምር አያስታውሰውም በዚህ የሚከሰተው የኢኮኖሚ ችግር ላይ እንኳን ዩኤን ኤች ሲ አሩ የሚፈልገውን ስደተኛ ነው እንጂ የሚረዳው ሁሉም ስደተኛ ነው ብሎ እኩል የሚረዳበት መንገድ የለውም እና ኢትዮጵያውያን ለሁለት ሺህ አስር ቢያንስ ወገናቸውን ለማዳን ከየመን ውስጥ ድምጻቸውን ቢያሰሙ ዩኤን ኤች ሲ አር እንቅስቃሴ እንዲጀምር ድምጻቸውን ቢያሰሙ እኔ ከኢትዮጵያውያን ውስጥ በሙ ሙሉ አንድ የሀረር ጋሻ ሆነች ትንቀሳቀስ አቀው እና ከሌሎችም እ አንድ ሰው እኳ አይደለም ያለው። ሌሎችም በህብረት ቢንቀሳቀሱ ውጤታማ እና የተወሰነ ሰው ህይወት እንኳ ማትረፍ ይቻላል ብዬ አስባለሁ። ግሩም፣ በጣም ነው ማመሰግነው። መልካም አዲስ አመት ነው። መልካም አዲስ አመት ለሁላችንም። መልካም አዲስ አመት ለኢትዮጵያውያን በሙሉ።